የሙስሊሙ ማህበረሰብ ጥያቄዎች መፍትሄ አፈላላጊ ኮሚቴ አባላትና የሌሎች ተከሳሾች ጠበቆች ያቀረቡት የመከላከያ ማስረጃ ጭብጦች ያልተሟሉና ግልጽነት የጎደላቸው በመሆናቸው ፍርድ ቤቱ ውድቅ እንዲያደርጋቸው ፌዴራል አቃቢ ሕግ ጠይቋል። የተከሳሽ ጠበቆች በበኩላቸው ለተቃውሞ ምላሽ ሰጥተዋል። መለስካቸው አማህ ነው ዘገባውን የላከው። ታኅሳስ 3 ቀን 2006 ዓ ም የፌዴራሉ ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት በሰጠው ብይን መሰረት በሽብር ወንጀል ተጠርጥረው ከተከሰሱት የሙስሊሙ ማህበረሰብ ችግሮች መፍትሄ አፈላለጊ የኮሚቴ አባላት መካከል አቶ አቡበከር አህመድ፣ አቶ አህመዲን ጀበልንና ሌሎች 16 ተከሳሾች እንዲከላከሉ የተወሰነባቸው በኋላ የመከላከያ ማስረጃዎቻቸውን ዝርዝርና ጭብጦቻቸውን ለፍርድ ቤቱ አቅርበዋል። ፍርድ ቤቱ በዛሬው ችሎት አቃቢ ህግ ባቀረበው ሰነድ ግልጽ ያልሆነ ጉዳይ እንዳለ እንዲያስረዳ ጠይቋል። አቃቢ ሕግም በርካታ የጽሑፍ ማስረጃዎች እንዳሉ ቢጠቀስም ለአቃቢ ሕግ እንዳልደረሱ ተናግሯል። ሙያዊ ትንታኔ እንዲሰጡ የተዘረዘሩ አስረጃዎችም እንደማያስፈልጉ የአብራራው አቃቤ ሕግ የአበሽ አስተምህሮ ስለ ጂሃድ፣ ስለ ሰደቃና የመሳሰሉ ሃይማኖታዊ ጽንሰ ሀሳቦች በተመለከተ የተዘረዘሩት ከጭብጡ ጋር የሚገናኙ ባለመሆናቸው እነዚህን የሚያብራሩ ልዩ ባለሙያዎች የሚያስፈልጉበት ምክንያት የለም ሲል ተከራክሯል። በእነዚህ ጉዳዩ ተከሳሾቹ እንዲከላከሉም አልተጠየቁም ብሏል። ስለሆነም ፍርድ ቤቱ ውድቅ እንዲያደርገው ጠይቋል። የተከሳሽ ጠበቆች በበኩላቸው አቃቢ ህግ ያነሳው ጉዳይ የግልጽነት ጥያቄ ሳይሆን የይዘት ጥያቄ ነው ሲሉ ተከራክረዋል። ይህንን ሲያብራርም ፍርድ ቤቱ ተከሳሾቹ በቀረበባቸው የማስረጃ መጠን መከላከያ እንዲያቀርቡ በሚል ወስኗል። ስለሆነም የመከላከያ ማስረጃዎች የቀረቡትም በዚሁ መልክና ውሳኔ መሰረት ነው ሲሉ ተከራክረዋል። የሕዝበ ሙስሊሙን ጥያቄ ለመንግስት የቀረበ መሆኑን ማስረዳት አለብን። የጽንሰ ሀሳብ ቃላትን መሰረት በማድረግ የተሰጠ ክስም ብይንም ነበረ። ሃይማኖታዊ ጽንሰ ሀሳቦችን የያዙ ቃላትን ለማብራራት የተጠሩ ልዩ ባለሙያዎች ዝርዝር የቀረበውም የፍርድ ቤቱን ስራ ለመርዳት ነው ሲሉ ተከራክረዋል። ፍርድ ቤቱ ያቀረባቸውን የማብራሪያ ጥያቄዎችንም መልሰዋል። ፍርድ ቤቱም የሁለቱን ወገኖች ክርክር መርምሮ ውሳኔ ለመስጠት ለመጋቢት 23 ቀን 2006 ዓ.ም ተለዋጭ ቀጠሮ ሰጥቷል። የፌዴራሉ ከፍተኛ ፍርድ ቤት አራተኛው ወንጀል ችሎት ይህን ጉዳይ ላለፉት አያሌ ወራት በዝግ ችሎት ሲያየው መቆየቱ ይታወሳል። ይኸውም አቃቢ ህግ የምስክሮች ደህንነት ያሰጋኛል የሚል ጥያቄ ስላቀረበ ነበረ። ፍርድ ቤቱ ባለፈው ታሕሳስ ወር አስር ተከሳሾችን መከላከል ሳያስፈልጋቸው በነጻ እንዲሰናበቱና ሌሎቹ እንዲከላከሉ ከወሰነ በኋላ በተከሳሽ ጠበቆች ጥያቄ መሰረት ጉዳዩ በግልጽ ችሎት እንዲታይ ተደርጓል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ